ሳይንስና ሕብረተሰብ ኢትዮጵያውያንን ጨምሮ የምስራቅ አፍሪቃ አካባቢ ነዋሪዎች ዩሬዥያ የተባሉ ከሺህ ዓመታት በፊት ከአውሮጳና እስያ አካባቢ የፈለሱ ገበሬዎች ደማ አለባቸው የሚል የተሻሻለ ጥናት ሰሞኑን ቀርቧል። ቀደም ሲል የነበረው ጥናት ከሶስት ሺህ ዓመታት በፊት ወደ አፍሪካ የፈለሱ የዩሬዥያ ገበሬዎች ዘረመላ አሻራ ከምስራቅም አልፎ እስከ ምዕራቡ ይደርሳል የሚል ነበር። ያ ትክክል አይደለም ተብሏል። ሆኖም ተሻሽሎ በቀረበው አዲስ ጥናት መሠረት የምስራቅ አፍሪቃ አካባቢ ነዋሪዎች ሩብ ያህል ምንጫቸው የተቀዳው ከዩሬዥያ ገበሬዎች ነው ሲሉ የኬምብሪጅ ተመራማሪዎች አስታውቋል። ጥናታቸው በዋናነት የተከናወነውም ደቡብ ምዕራብ ኢትዮጵያ ሞጣ ዋሻ ውስጥ የተገኘ ሺህ ዓመታትን ያስቆጠረ ቅሪተ አካል ላይ መሆኑ ተገልጧል። አብራችሁን ቆዩ። ሞጣ ዋሻ በደቡብ ምዕራብ ኢትዮጵያ የጋሞ ከፍታማ ስፍራዎች ከባሕር ጠለል 1963 ሜትር ከፍታ ላይ ይገኛል። በዚህ አካባቢ ከብሪታንያ የመጡ የኬምብሪጅ ተመራማሪዎች ባህልና የእህል ዘሮች ላይ ጥናት ያከናውን ነበር። በጥናታቸው ሂደት ግን ድንገት አንድ አስደማሚ ነገር ያገኛሉ። 4500 ዓመት ያስቆጠረ ያልፈራረሰ የራስ ቅል። ስለ ሰው ዘር አመጣጥ ታሪክ አጥኚው ዶክተር ብርሃነ አስፋው ይህ ግኝት ለየት ያለ እንደሆነ ይናገራሉ። ጨንጫ አካባቢ ያለ መውጣ እየተባለ የሚጠራ ቦታ ላይ ነው የስራ የሚሰሩት የነበረው። እዛ ውስጥ ያገኙት ቅሬታ አካል እስካሁን ካገኘነው የተለየ የሚያደርገው ምንድን ነው? ከውስጡ ዘረመል ማግኘታቸው ነው። ዲኤንኤ የምንለው ነው። ካምብሪጅ ተልኮ የካምብሪጅ ዘረመል ተመራማሪዎች ሲያጠኑ ያገኙት መረጃ ምንድን ነው? እነዚህ በዛ አካባቢ ያሉ ሰዎች በመቶኛ ሲቆጠር ወደ አስራ ሁለት በመቶ የሚሆን ዘረመል ምንለው ዘባቢያቸው የሚመሳሰለው በአውሮፓ ከሚኖሩ ሰዎች ጋር ነው የሚል ነው። ያገኘት ቅሪታ አካሉ የተገኘበት የሞጣ ዋሻ 14 ሜትር ስፋትና 9 ሜትር ጥልቀት አለው። ዋሻው ከክርስቶስ ልደት በፊት ከ5295 ዓመት ዓለም ጀምሮ እስከ 300 ዓመት ዓለም ድረስ በተለያዩ ሰዎች ጥቅም ላይ ውሎ እንደነበረም አጥኚዎች ደርሰንበታል ብሏል። በውስጡ በሚገኝ መካነ መቃብር የተገኘው የአንድ ሰው ቅሪታ አካል በዋሻው ስም ሞጣ የሚል ስያሜ ተሰጥቶታል። ቅሪታ አካሉ ብሪታንያ ወደሚገኘው ኦክስፎርድ ዩኒቨርሲቲ ተልኮ ሳይንሳዊ ምርመራ ከተደረገለት በኋላ በግምት 5500 ዓመት ዕድሜ እንዳለውም ተገልጧል። በኬምብሪጅ ዩኒቨርሲቲ ከፍተኛ ተመራማሪ ዶክተር አንድሪያ ማኒካ ከአራት ሺህ ዓመት በፊት በኢትዮጵያ ከፍተኛ ቦታ ይኖር የነበረውን የዚህን ጥንታዊ ኢትዮጵያዊ ዘረመል ከሌሎች ሰዎች ዘረመል ጋር በማመሳከር ማጥናት እንዳለብን ተገነዘብን። እናም ጥናታችንን ያከናወንነው ይህን ዘረመል በአሁኑ ወቅት ኢትዮጵያ ውስጥ ከሚገኙ ነዋሪዎች ጋር እንዲሁም ከሌሎች አፍሪካ ውስጥ ካሉ ነዋሪዎች ጋር በማነጻጸር ነው። ከዘመናዊ የዩሬዥያ ነዋሪዎች ጋር እንዲሁም ገበሬ ከመሆናቸው በፊት በአደን ተግባር ከተሰማሩ ጥንታዊ የአውሮፓውያን ሥራን ዘረመል ጋርም አመሳክረነዋል። በተደረገው ምርመራም ሞጣ የሚል ስያሜ ያገኘው ቅሪታ አካል በአሁኑ ዘመን በዛው ደቡብ ኢትዮጵያ አካባቢ ከሚገኙት አሪዎች ጋር ተቀራራቢነት አለው ተብሏል። የአፍሮሲያ ቋንቋ ተናጋሪዎች ውስጥ የሚመደቡት የናይሎ ሳሐራ ቤተሰብ የሆኑት ጉምዞችም ከሞጣ ዘረመል ጋር ቅርርብ እንዳላቸው አጥኞቹ ተናግረዋል። ቅርርቡም አሪዎች ከሞጣ ጋር ያላቸውን ያህል ግን አይደለም። እንደውም እጅግ ያንሳል ተብሏል። ሞጣ መካከለኛው ታንዛኒያ ውስጥ ከሚኖሩትና ቁጥራቸው 40 ሺህ ከሚገመተው ሳንዳዌዎች ጋርም አነስ ያለ ግንኙነት እንዳለው ተደርሶበታል፣ ሲሉ ተመራማሪዎች አስታውቋል። የዚህን ግኝት በጣም የተለየ ያደረገው ነገር ምንድን ነው? እነዚህ ከአሪዎች ጋር መመሳሰሉ ሳይሆን ከጀርመኒ በጀርመን አካባቢ አናቶሊያ፣ ማን ቱርክ የምንለው በቱርክ አካባቢ ካሉትም ጋር የሚጋሩት የዘር ባህሪዎች አግኝተዋል፣ ዝምድና የሚያሳዩ ማለት ነው። ከዛ ጋር የሚጋሯቸውን ዘሮች አግኝተዋል። የምርምሩ ሙሉ ዘገባ ሳይንሳዊ የምርምር ውጤቶች የሚቀርቡበት ሳይንስ ማግ ዳት ኦርግ የተሰኘው ድረገጽ ላይ ይገኛል። ዘገባው ኢትዮጵያ ውስጥ ያሉ የተለያዩ ነገዶች ዘረመል ከሞጣ ጋር ያለው መቀራረብ ምን ያህል እንደሆነ በቁጥርና በመስመር አስፍሯል። ኢትዮጵያን ጨምሮ የምስራቅ አፍሪካ ነዋሪዎች ከዩሬዥያዎች ጋር ያላቸው ዘረመል መመሳሰል አንዳንዴ ሩብ ያህል ይሆናል ተብሏል። ዩሬዥያዎች ከ70 ሺህ ዓመት በፊት ከአፍሪቃ ወደ ሲያ የፈለሱት ነዋሪዎች እንደሆኑም ተጠቅሷል። እነዚህ ዩሬዥያን ግን በርካታ ሺህ ዓመታት ቆይተው ወደ አፍሪቃ ተመልሷል። እንደ ጥናቱ እናም ከ4000 ዓመት በፊት ዩሬዥያዎች ከምስራቅ አፍሪቃ ጋር የነበራቸው ግንኙነት እየጨመረ በመሄዱ ከፍተኛ ዘረመል ፍሰት ሊከናወን ይችሏል። ያም ማለት በአሁኑ ዘመን የሚገኙት የምስራቅ አፍሪቃ ሰዎች ዘረመል ሩብ ያህል መጠኑ ወደ አፍሪቃ ከተመለሱ ዩሬዥያዎች የተገኘ ነው። ዘመናዊው ሰው ከምስራቅ አፍሪቃ የወጣው ከ70000 ዓመታት በፊት እንደሆነ ሳይንስ ይጠቅሳል። ግብርናን የጀምረውም ከ80000 ዓመታት በፊት ሲሆን አናቶሊያንና ኢራንን በሚያካልለው ግዛት በተለይ ደግሞ በመካከለኛው ምስራቅ አካባቢ እንደሆነ ይነገራል። አናቶሊያ አብዛኛው የቱርክ ግዛትን የሚሸፍን አካባቢ መጠሪያ ነው። አካባቢው በኦቶማን ግዛትና ቀደም ብሎ በሴልጁክ ስርወ መንግስት ቁጥጥር ስር ከመውደቁ በፊት መግባቢያው የግሪክ ቋንቋ ነበር። እነዚህ የመጀመሪያዎቹ ገበሬዎች ትግሪስና ኤፍራዲስ የተባሉ በሚጠሩት አሁን በሶሪያ ኢራቅ እና በዛ አካባቢ ባለው አካባቢ የነበሩ ሰዎች ናቸው። እህል አላመዱ እና ፋርመርስ ናቸው፣ ገበሬዎች ናቸው እየተባሉ ከእነዛኛቸው ጋር የሚጋሩት ዘር ማለት እነዛ ውስጥ የነበሩ ሰዎች የተወሰኑት ክፍሎች ወደ አውሮፓ ሲሄዱ፣ ደሞ የተወሰኑ ክፍሎች ደግሞ ወደ አፍሪቃ መጥተዋል ነው የሚለው። እስከታች እስከ ደቡብ አፍሪቃ ድረስም ምልክቶች አግኝተዋል። የእነዚህ የዘር ዘር ባህርያት ምልክቶች አግኝተዋል። በእርግጥም የሰው ልጆች ከጥንት ጀምሮ ከአፍሪቃ ወጥተው ወደ ተለያዩ የዓለም ክፍሎች እንደተሰማሩ ወደ አፍሪቃ ይመለሱ እንደነበር ጥናቱ አመላክቷል። ለዚህ ደግሞ ከአራት ሺህ ዓመት በፊት ወደ አፍሪቃ የተመለሱት ዩሬዥያዎች ከ70 ሺህ ዓመት በፊት ከአፍሪቃ የወጡ መሆናቸው መገለጡ ነው። በጥንታዊው ኢትዮጵያዊ ዘረመል ላይ የተደረገው ጥናት በሶስትና አራት ሺህ ዓመታት ግድም የተከናወነ እጅግ በጣም የቅርብ ጊዜ ምርምር ነው። ከእኛ ዘመን ጋር ይበልጥ ቀረብ ይላል። እናም ዘረመል ጥናቱ ያመላከተን ዩሮዥያዎች ወደ ምስራቅ አፍሪቃ ባደረጉት እንቅስቃሴ ወይም ደግሞ እጅግ በገፍ በመፍለሳቸው በዚያን ወቅት ጥሎት ያለፈው ዘረመል አሻራ ከፍተኛ መሆኑን ነው። ት ንስ ሪ የኬምብሪጅ ዩኒቨርሲቲ ተመራማሪዎች ጥናት እንደሚያመለክተው ከሆነ ከአራት ሺህ ዓመት በፊት ይኖር የነበረው ሞጣ ቡናማ አይኖችና ጥቁር ጸጉር እንደነበረው ተደርሶበታል ተብሏል። ጥናቱ ከአፍሪካ አርባ ከአውሮፓና ከሲያ ደግሞ 81 ነገዶችን በጥቅሉ የ250 ሺህ ሰዎችን ዘረመል ከሙጣ ጋር በማመሳከር የተቃኝ ነው። በቅርጹ በመልኩ በሙሉ ዘመናዊ ብለን የምንጠራው የሰው ዘር ሆሞሴፒየንስ የሚባለው መነሻው አፍሪቃ ነው። መጀመሪያዎች የአሁኑ የሰው ዘር ቅርጽ በአፍሪካ ውስጥ ለመጀመሪያ ጊዜ በዓለም ውስጥ የታየው አፍሪካ ውስጥ ነው። ያም እስካሁን መረጃው የሚያሳየው ከደቡብ ኦሞ ከኦሞ ወንዝ አካባቢና ከአፋሩ ሄርቶ ቡሪ የሚባለው ከሁለቱ ቦታዎች የተገኙት ናቸው። እስካሁን ባለን እንግዲህ እድሜው ከፍተኛ የሆነ እድሜው እስካሁን የተገኘው ኢትዮጵያ ውስጥ ነው። ሞጣ ዋሻ ውስጥ ከጥንታዊው ቅሪታ አካል በተጨማሪ ከድንጋይ ዘመን መገልገያ መሳሪያዎች ጋር ተመሳሳይ የሆኑ የድንጋይ ቁሶች ተገኝቷል። መገልገያ መሳሪያዎቹ ከጥቁር እብነበረድ በእሳተ ገሞራ ቀልጦ ከረጋ አብረቅራቂ ድንጋይ እንዲሁም ከጥቁር ድንጋይ ተፈልፍለው የተሰሩ ናቸው። ዘመናዊው ሰው ምንጩ ምስራቅ አፍሪቃ እንደሆነ ተመራማሪዎች ዛሬም ይመሰክራሉ። እንደሚመስለኝ በአሁኑ ወቅት የመጀመሪያው ዘመናዊው ሰው ቅሪተ አካል የተገኘው ምስራቅ አፍሪቃ ውስጥ ለመሆኑ ሁላችንም ሙሉ ለሙሉ እንስማማለን። እናም ያ የእኛ ምንጫችን ከዚያ ሊሆን እንደሚችል አመላካች ነው። ይህ ጥናታዊ ግኝት ቀደም ሲል ይታመንበት የነበረውን የምዕራብ ዩሬዥያ ገበሬዎች ከምስራቅ አፍሪቃ ማልፈው እስከ ምዕራብ አፍሪቃ ድረስ ዘልቀዋል የሚለው መላምት ታፍርሶታል። በተለይ በምዕራብ አፍሪቃ የሚገኙ የዮሩባ ነገዶችና ኮንጎ ውስጥ የሚኖሩ ምቦቴዎች ላይ በተደረገው ዘረመል ጥናት መሰረት የምዕራብ ዩሬዥያ ዘር የላቸውም ተብሏል። ምቦቴዎች ኮንጎ ውስጥ የሚገኙ በቁመታቸው እጅግ አጫጭር የሆኑት ፒግሚዎች ነገድ መጠሪያ ነው። በዚህም አለ በዚያ ግን ይህ ግኝት በዓለም ላይ የሚገኘው የሰው ልጆች ዘር ዞሮ ዞሮ አንድ መሆኑን አመላካች ነው ተብሏል። በየሰዓቱ ብዙ አይነት የሰው ዘሮች መቀላቀልና እንቅስቃሴ እንደነበረ ነው የሚያመለክተው። ይሄ ነገር ምንም አጥር አልነበረም። አንድ ዘር፣ አንድ ሰው፣ አንድ ስፒሲስ፣ አንድ ዘር እንደሆን አመላካች ነው። እንቅስቃሴውም ደግሞ በሁሉም አቅጣጫ እንደሆነ ነው የሚያሳየን እና አሁን ብዙ የምናየው የዘር ልዩነት፣ የመልክ ልዩነት ስላ የምናየው ቆዳ ላይ ነው ያለው። ወደ ውስጥ ወደ ጀኔቲካሊ ወይም ወደ ዘረመሎቹ ስንገባ አንዳችን የአንዳችንን ይዘን ነው የምንገኘው እና በጣም የተዋህደ ሕዝብ እንደሆነ ነው የሚያመለክተው። ጠቅላላ በዓለም ላይ የተበተነው ሕዝብ እንደዚህ ንጹሕ ነው ከእኔ እንደዚህ ንጹሕ እንደዚህ ዘር ነው የሚለውን ጠቅላላ ምን አይነት ቁም ነገር የሌለው እንደሆነ እንደሚያሳይ ነው ሊያመለክት የሚችለው። አድማጮች ምስራቅ አፍሪቃ የዩሬዥያ ዝርያ በሚል ርዕስ ያቀረብንላችሁ የሳይንስና ህብረተሰብ ጥንቅር በዚሁ ይጠናቀቃል። ማንትጋፍቶት ስለሺ ነኝ። አስተያየትና ጥቆማችሁ አይለየን። በፌስቡክ ገጻችን ላይም ተወያዩበት። መልካም ጊዜ። ጤና ይስጥልኝ።